ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ይህ ሐሙስ ግንቦት ሰላሳ 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክብራትና ክብራን እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሀየነን። ከሶማሊያ ይጓዝ የነበረ የሕገ ወጥ አሸጋጋሪዎች ጀልባ የመን ሲቃረብ ተገልብጦ 46 ኢትዮጵያውያን ሰጥመው ሞቱ። የአይኦኤም ባልደረቦች አደጋው ወደ ደረሰበት ቦታ ተጠርተው ሲሄዱ እጅግ ዘግናኝ ነበር። ቢያንስ 56 ፍልሰተኞች በአሳዛኝ ሁኔታ ሰጥመዋል። ሌሎች 16 የደረሱበት ጠፍቶአል። የተረፉት በጣም ጥቂት ናቸው። በየመን የዓለም አቀፍ የፍልሰት ድርጅት ቃል አቀባይ ሌነር ዶየል ናቸው። በአብይ ርዕስ ዘገባለን ጠቅላይ ሚኒስትር አብይ አህመድ ወታደራዊና የደህንነት ሹም ሽር አደረጉ። ለአንድ ሀገር ለአንድ ባንዲራ በጋራ የምንሞት መሆናችንን አውቀን በልዩ የፍቅር ስሜት የሚወጡትን እያከበርን የምንሸኝ ያለን የትናንትናውን የምናስታውስ የአንድ ሀገር ወታደሮች መሆናችን እንድናስብ እንደዚህ አይነት መልካም ፕሮግራም ክቡር ፕሬዚዳንቱ ስላዘጋጁ ሁላችን ስለሰበሰቡ ሽልማቱን ስላዘጋጁ በእኔና በኢፌዴሪ መንግስት ስም ላመሰግን እወዳለሁ። ስለ ጀነራል ሰዓረ መኮንን የሚያውቁትን ከህወሓት ቀደም ታጋዮች አንዱ የነበሩት አረጋዊ በርሄ ለቪኦኤ ተናግረዋል። እኔ እንደሚመስለኝ ለህገ መንግስቱ የሚገዛ ሰው አድርጌ ነው የሚወስደው ለግለሰቦች ሳይሆን እንዳለፈው ጀነራል ሳይሆን ለህገ መንግስቱ የሚገዛና ለኢትዮጵያ በአጠቃላይ ጥሩ አስተዋጽኦ የሚያደርግ ሰው አድርጌ ነው ማየው። ጀነራል ሰዓረ መኮንን ጀነራል ሳሞራ ዩኑስን የተኩ አዲሱ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዥር ሹም የነበሩት ጀኔራል ሳሞራ ዮኑስ ተሸኝተው በቦታው ላይ ጀኔራል ሰዓረ መኮንን ተሾሙ። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት በአቶ ጌታቸው አሰፋ ምትክ ደግሞ ጀኔራል አደም መሐመድ ተሾመዋል። ሹምሽሩን ዛሬ የሰጡት ጠቅላይ ሚኒስትር አቢይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና ዘጠኝ ዓመታት ታስረው የቆዩት ብሪጋዴር ጀነራል አሳምነው ጽጌና ማዕረጋቸው ተገፈው የነበሩት ሜጀር ጀነራል አለምሸት ደግፌ ማዕረጋቸው ከነ ሙሉ ኮከብ ተመልሶ ጡረታቸው እንዲከበርላቸው መወሰኑ ታውቋል። የቀድሞ የህወሀት ታጋይ ዶክተር አረጋዊ በርሀ አዲሱን ተሿሚ ጀነራል ሰዓረ መኮንንን አርቆ አሳቢ ናቸው ብለዋል። በመጽሔት ዘገባ አለን። ጠንካራ ሀገራዊ ፓርቲ ለመመስረት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ መሪዎችና አባላት እንደተቀላቀሉት ሰማያዊ ፓርቲ አስታወቀ። ፓርቲው መርሃ ግብሩንና መተዳደሪያ ደንቡን ለትልቅ ሀገራዊ ፓርቲ በሚመጥን መልኩ ሊከልሰው እንዳቀደ ይፋ አድርጓል። የጉባኤ አባላቱን ቁጥር በእጥፍ ማሳደግና የአመራር ለውጥም እንደሚያደርግ ሰማያዊ ፓርቲ አመልክተዋል። በመጽሔት ዝርዝር ዘገባ ይዘናል። በደቡብ ሱዳን የተመደቡት አዲሱ የዩናይትድ ስቴትስ አምባሳደር አሜሪካ በደቡብ ሱዳን የመንግሥት ለውጥ እንዲኖር ትፈልጋለች የሚለውን የኪር አስተዳደር በተደጋጋሚ የሚቀርበውን ክስ አስተባብለዋል። ዩናይትድ ስቴትስ ለአራት ዓመታት ተኩል ያህል የዘለቀው ጦርነት ቆሞ ሰላም ማየት ትፈልጋለች ሲሉም አምባሳደር ቶማስ ሁሼክ አክለዋል። አምባሳደሩ በአሜሪካ ድምፅ ላለው የደቡብ ሱዳን ሬዲዮ ፕሮግራም በሰጡት ቃለመጠይቅ ዩናይትድ ስቴትስ በደቡብ ሱዳን ግጭት እንዲያበቃ ትፈልጋለች፣ በደቡብ ሱዳን ሕዝብ ጎን መቆሙን ትቀጥላለች ብለዋል። ሰላም ለማግኘት በመንግስትና ከመንግስት ውጭ ያሉት መሪዎች ባህሪ እንዲቀየር እንፈልጋለን በማለትም አስገንዝበዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የብሩንዲ ፕሬዚደንት ፒየር ንክሩንዚዛ ከሁለት ዓመታት በኋላ በሚካሄደው ፕሬዝደንታዊ ምርጫ እንደማይወዳደሩ አስታወቁ። ይህንን ያልታሰበው ውሳኔ ዛሬ ያሰሙት በአውሮፓ የዘመን አቆጣጠር እስከ 2034 ዓ ም ድረስ ለቀጣዮቹ 16 ዓመታት ማለት ነው ስልጣን ላይ ሊያቆያቸው የሚችል የህገ መንግስት ለውጥ እንዲደረግ ከገፉ ወደ አንድ ወር የሚጠጋ ጊዜ ካለፈ በኋላ ነው። ፕሬዚደንት ንኩሩንዚዛ የመንግሥት የመንግስት ባለስልጣኖችና የውጭ ሀገሮች ዲፕሎማቶችም ጭምር ባሉበት በብዙ ሺህ የሚቆጠር ሰው በተገኘበት መድረክ ላይ ባደረጉት ንግግር ውክልናችን በ2020 ዓመተ ምህረት ያበቃል ብለዋል። ከሁለት ዓመታት በኋላ መሆኑ ነው። ፕሬዚደንቱ በኪሩንዲ አፍ ባደረጉት ንግግር ከሦስት ዓመታት በፊት ቃለ መሐላ በፈጸሙበት ወቅት ለሌላ የሥልጣን ጊዜ ለመቆየት እንደማይሞክሩ ቃል እንደነበር ቃል ገብተው እንደነበር አስታውሰዋል። ከሁለት ዓመታት በኋላ የሚመረጠውን ፕሬዚደንት ባለኝ አቅም ሁሉ ለመርዳት ዝግጁ ነኝ ሲሉም አሁንም ቃል ገብተዋል። አዲሱ ህገ መንግስት ጠላቶቻችን እንደሚሉት ለፔርንኩሩንዚዛ በሚያመች መንገድ የተቀየሰ አይደለም ብለዋል። የ54 ዓመት ዕድሜው ፕሬዚደንት ከሶስት ዓመታት በፊት በተካሄደው ምርጫ መጀመሪያ ላይ የተሰየምኩት በምክር ቤት እንጂ በምርጫ ስላልሆነ አይቆጠርም በማለት ለሦስተኛ ጊዜ ስልጣን ዘመን የመቆየት ዓላማ እንዳላቸው በገለጹበት ወቅት ሀገሪቱ ከባድ የፖለቲካ ቀውስ ገጥሟት እንደነበር ይታወሳል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ ፕሬዚደንት ትራምፕ በመጪው ሳምንት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው ከመነጋገራቸው በፊት ስለ ሀገራቸው ጥቅም ለመምከር ዛሬ ዋይት ሀውስ ቤተ መንግስትን ይጎበኛሉ። የዩናይትድ ስቴትስና የጃፓን መሪዎች ለሁለት ሰዓታት ያህል ከተነጋገሩ በኋላ ጋዜጣዊ ጉባኤ ያካሂዳሉ ተብሏል። ሁለቱም መሪዎች ስለ ሰሜን ኮሪያ እና ስለ ንግድ እንደሚነጋገሩ ትራምፕ ዛሬ በትዊተር ገልጸዋል። አጋር ሀገሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢኮኖሚ ፖሊሲን የሚነቅፉ ቢሆንም ፕሬዚደንቱ በመጪው የቡድን ሰባት ጂ ሰቨን የሚባሉት በምጣኔ ሀብት ያየሉ ሀገሮች ጉባኤ ላይ በአቋማቸው እንደሚጸኑ ከዋና የኢኮኖሚ አማካሪዎቻቸው አንዱ ትናንት ለጋዜጠኞች ተናግረዋል። ፕሬዚደንቱ እነዚህ ከባድ ጉዳዮች አያስጨንቋቸውም ምንጊዜም ቢሆን በዩናይትድ ስቴትስ እና በቡድን ሰባት አባል አገሮች መካከል ስለሆነ ነገር ውጥረት አለና ሲሉ የብሔራዊ ኢኮኖሚ ካውንስል ወይም የብሔራዊ ምጣኔ ሀብት ምክር ቤት ሥራ አስኪያጅ ላሪ ክላውድ አስገንዝበዋል። ክላውድ በዋይት ሃውስ ቤተ መንግሥት በተደረገው ጋዜጣዊ ጉባኤ ላይ ይህንን ያሉት የቡድን ሰባት ጉባኤን የሚያስተናግዱት የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ እና የጀርመን ቻንስለር አንጌላ መርከል ነገና ቅዳሜ በሚካሄደው ጉባኤ ላይ ከባድ ውይይት እንደሚደረግ ከገለጹ በኋላ ነው። በመጨረሻም በዋይት ሃውስ ቤተ መንግሥት ትናንት ምሽት የፈጥር ጾም መፍታት የራት ግብዣ ያካሄዱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመላው ዓለም ለሙስሊሞች ረመዳን ሙባረክ ሲሉ መልካም የጾም ወቅት ተመኝተዋል። ሄኖክ ሰማግዜር ዝርዝሩን ይዟል። እዚህ ለተገኛችሁት ሁሉ በዓለም ዙሪያ ለምትኖሩ ሙስሊሞች ረመዳን ሙባረክ። ዛሬ ምሽት ሁላችንም እዚህ የተሰበሰብነው ነው በዓለም ውስጥ ከተቀደሱ ሃይማኖቶች አንዱን ለማክበር ነው የእስልምና ሃይማኖት ተከታዮች ኢፍጣር የእለቱ ጾም የሚፈታበትን ጸዋሚዎች መንፈሳቸውንና ቀልባቸውን ለፈጣሪ የሚያስገዙበት የተቀደሰው የረመዳን ወር አካል ነው። ፕሬዚዳንት ትራምፕ የኢፍታር የራት ግብዣ ባለፈው ዓመት አለማድረጋቸው በበርካታ ሰዎች ፕሬዚዳንቱ ከዚህ በቀደሙ የዩናይትድ ስቴትስ መሪዎች በየዓመቱ የሚካሄደውን በዓል ሰበሩ በሚል ሲተቹ ነበር። ሙስሊሞች ሲጠቁም እናደርገው ምንድን ነው? ለመብታችን ቆመን መታገል። በዋይት ሀውስ ቤተ መንግሥት ትራምፕ ከሙስሊሞች ጋር ማፍጠራቸውን በመቃወም ድምፅ ሲያሰሙ ነው የሰማ ነው። ትራምፕ ሙስሊሞችን ነጥለው ያጠቃሉ ሲሉም ተናግረዋል። ቢላል አስካሪያር ከተቃዋሚዎቹ አንዱ ናቸው። በዋይት ሀውስ ቤተ መንግሥት የኢፍታር እራት መካሄዱን ለመቃወም ነው። አስቀድሞ በሳምንቱ መጨረሻ ይካሄዳል ተብሎ ነበር። የምንቃወመው የትራምፕን አስመሳይነት ነው። በአንድ በኩል ሙስሊሞችን ወደ አገር እንዳይገቡ ይከላከላሉ። የጥላቻ ንግግር ያሰማሉ እስልምና አሜሪካ አይደለም፣ ሙስሊም ፕሬዚዳንትም አገሪቱን አይመጥንም ሲሉ ይቆዩና እራት እንብላ ይሉናል። ፕሬዚዳንት ትራምፕ በምረጡኝ ዘመቻ ወቅት ወደ ዩናይትድ ስቴትስ ሙስሊሞች ሁሉ እንዳይገቡ ይከልከል የሚል ጥሪ አቅርበው ነበር። በርካታ ሙስሊሞች ከሚኖሩባቸው ሀገሮችም ሰዎች ወደ ዩናይትድ ስቴትስ ጉዞ እንዳያደርጉ የሚከለክል ትእዛዝም ማስተላለፋቸው ይታወሳል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 30 2010 ዓ ምት ምሽት ፕሮግራም ነው። የአስቸኳይ ጊዜ አዋጁ መነሳት በአዲሱ ጠቅላይ ሚኒስትር እየተወሰዱ ያሉ አዎንታዊ እርምጃዎችን ተከትሎ የመጣ ነው ሲል አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። የአስቸኳይ ጊዜ አዋጁን መነሳት የምናየው ጠቅላይ ሚኒስትር አብይ የግለሰቦችን መብት ከማክበር ለፖለቲካዊ እንቅስቃሴም ምኅዳሩን ከማስፋት አንጻር ካላቸው ካላቸው ተቀባይነትና ቁርጠኝነት አንጻር ነው። የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርነት ናቸው። በመጽሔት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ቢያንስ አንድ መቶ ፍልሰተኞቹን ይዞ ዛሬ ረቡዕ ማለዳ ከሶማሊያ ይጓዝ የነበረ የህገ ወጥ አሸጋጋሪዎች ጀልባ የመን ሲቃረብ ተገልብጦ 46 ኢትዮጵያውያን ሰምጠው መሞታቸውና ሌሎች 16 የደረሱበት መጥፋቱ ተገለጸ። ዝርዝሩን ቆንጅ ታየ ታቀርበዋለች። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ከአደጋው የተረፉ ተሳፋሪዎችን ጠቅሶ ሲናገር ጀልባው የመንና ሌሎችም የሰላጤው አገሮች ስራ ብናገኝ በሚል ተስፋ የተነሱ 83 ወንዶችና 17 ሴቶች ፍልሰተኞችን አሳፍሮ ሲጓዝ ነው የመን ሲቃረብ የተገለበጠው የአይኦኤም ኦፐሬሽንና የአጣዳፊ ጉዳዮች ዲሬክተር ሞሐመድ አብዲ ኬር ከጄኔቫ ባወጡት መግለጫ በአደን ሰላጤ በፍልሰተኞች ላይ የደረሰው አደጋ የሚያሳፍር ነው ብለዋል። በየወሩ ከ7000 በላይ ድሃ ፍልሰተኞች በዚህ አደገኛ መንገድ ይጓዛሉ። ባለፈው ዓመት ብቻ ወደ 100,000 የሚሆኑ ተጉዘዋል ያሉት የአይኦኤም ባለስልጣን የሚዘገንን ድርጊት ይፈጸምባቸዋል ይሄ መቆም አለበት ብለዋል። በየመን የአይኦኤም ቃል አቀባይ ሌነርድ ዶይልን ማምሻውን አግኝተናቸው ናቸው ነበር። የአይኦኤም ባልደረቦች አደጋው ወደ ደረሰበት ቦታ ተጠርተው ሲሄዱ የነበረው ሁኔታ እጅግ ዘግናኝ ነበር። ቢያንስ 56 ፍልሰተኞች በአሳዛኝ ሁኔታ ሰጥመዋል። ሌሎች 16 የደረሱበት ጠፍቷል። የተረፉት በጣም ጥቂት ናቸው። ከባህር ላይ አደጋ መጠበቂያ ጃኬት አልነበረንም። ባህሩ በጣም እየተናወጠ ሲሄድ ተሳፋሪው ተደናግጦ ሲራወጥ ጀልባዋ ተገለበጠች ብለውናል መሐመድ ሼካ የተባሉ የሶማሊያ ቦሳሶ ነዋሪ። ሰጥመው ካለቁት መካከል ሴቶችም እንዳሉባቸው መረጃ ደርሶናል ብለውናል። እነሱ አሁን ከትናንትና ማታ ጀምሮ ለእኛም እየተደወለልን ስለሆነ አሁን ሬሳቸው ሴቶቹ ወደ አስራ አንድ ይሆናሉ ሌሎች ወንዶች ናቸው የሚል መረጃ እየደረሰን ነው። ለማጣራት እዛ ብዙዎችን ልከናቸዋል። ወዴት ላካችኋቸው? እንደኛው እንደ ቦሶሶኛ እኛ አሁን ለምሳል እዛ ገናር ነን የምን የምኖሩት፣ አለዋ ድንበር ላይ ያሉ ደውለን ወይም ደግሞ ለሚመለከተው አካል ደውለ ነው ይህንን እንዲያጣሩልን መልእክቱን ልከነዋል። እግር ነው መልሳላ ላይ ናቸው እዛ ሄደ ለመጣራት ጀልባው ባለ መቶ አስር ባለ መቶ ስልሳ አምስት ባለ መቶ ሰማንያ አምስት ቤት ነው እንደሆነች አላጣራ ነው። ስደተኞች ናቸው ጫኙ ማን ነው የምል ነገር ሁላም ባናቅም ማለት ነው ሙሉ ኢትዮጵያ መሆናቸውን እናምበታለን። ወደ የመን ባመሩት ኢትዮጵያውያን ላይ የጀልባው አደጋ የደረሰው ውጊያው በከባድ ሁኔታ ከተቀጣጠለባት ከየመኗ ሁዴይዳ ወደብ ከአንድ መቶ በላይ ኢትዮጵያውያን በአይኦኤም እርዳታ ወደ ጅቡቲ ከተጓጓዙ ከጥቂት ቀናት በኋላ መሆኑ ነው። ከመካከላቸው ሃምሳ አንዱ ሴቶችና ሰላሳ ሶስቱ ልጆች መሆናቸውን ድርጅቱ ጨምሮ ገልጿል። ከየመንም ሆነ ወደ የመን የሚጓዙት ፍልሰተኞች በጉዞቸው ላይ በህገ ወጥ አዘባባሪዎቹ ዘወትር በደልና ወንጀልም ጭምር እንደሚደርስባቸው የገለፀው የአይኦኤም መግለጫ አካላዊና ወሲባዊ ጥቃት፣ ማስለቀቂያ ለማስከፈል ማሰቃየት፣ ለረጅም ጊዜ በዘፈቀደ ማሰር፣ አስገድዶ የጉልበት ስራ ማሰራት፣ መግደልም ጭምር በህገ ወጥ አዘዋዋሪ የሚደርስባቸው መሆኑን መግለጫው አትቷል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታ ማዦር ሹም የነበሩት ጀኔራል ሳሞራ ዩኑስ ተሸኝተው በቦታቸው ላይ ጀኔራል ሰዓረ መኮንን ተሾመዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት በአቶ ጌታቸው አሰፋ ምትክ ደግሞ ጀኔራል አደም መሐመድ ተሾመዋል። ሹምሽሩን ዛሬ የሰጡት ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና ዘጠኝ ዓመት ታስረው የቆዩት ብሪጋዴር ጀነራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት ሜጀር ጀነራል አለምሸት ደግፌ ማዕረጎቻቸው ከነሙሉ ኮከቡ ተመልሶላቸው ጡረታቸው እንዲከበር መወሰኑ ታውቋል። የቀድሞው የህወሓት ታጋይ ዶክተር አረጋዊ በርሄ አዲሱን ተሿሚ ጀነራል ሰዓረ መኮንን አርቆ አሳቢ ናቸው ብለዋቸዋል። የዚህ ዘገባ ዝርዝር እየተዘጋጀ ነው፣ እንደተጠናቀቀ እናቀርባለን። ኢትዮጵያ ውስጥ ተደንግጎ የነበረው የአስቸኳይ ጊዜ አዋጅ መነሳት በአዲስ ጠቅላይ ሚኒስትር እየተወሰዱ ያሉ ሌሎች አዎንታዊ እርምጃዎችን ተከትሎ የመጣ ነው ሲል አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። እየተወሰዱ ያሉ አዎንታዊ እርምጃዎችም ኢትዮጵያ የተሻለች ሀገር ለመገንባት ለምታደርገው ጥረት ወሳኝ ናቸው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርነት። በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ የሆኑትን ኒኮላስ ባርነትን ያነጋገረው እስክንድር ፍሬው ተከታዩን ዘግበዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲና ዩናይትድ ስቴትስ ባለፈው የካቲት ዘጠኝ በተጣለው የአስቸኳይ ጊዜ አዋጅ ላይ ያላቸው አቋም እጅግ ግልጽ ነበር። ኤምባሲው ያወጣቸው መግለጫዎችና የውጭ ጉዳይ ሚኒስትሩን ጨምሮ የተለያዩ የዩናይትድ ስቴትስ ባለስልጣናት የሰጧቸው አስተያየቶች ይህንን ያንጸባረቁ ናቸው። የኢትዮጵያ ፓርላማ ከትናንት በስቲያ ባካሄደው ስብሰባ ይሄው አዋጅ እንዲነሳ ወስኗል። በዚህ ላይ ያላቸውን አስተያየት የጠየቅኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አዎንታዊ ካሏቸው ሌሎች የአዲሱ ጠቅላይ ሚኒስትር እርምጃዎች ጋር አያይዘው ነው የተመለከቱት። የአስቸኳይ ጊዜ አዋጁን መነሳት የምናየው ጠቅላይ ሚኒስትር አብይ የግለሰቦችን መብት ከማክበር ለፖለቲካዊ እንቅስቃሴም ምህዳሩን ከማስፋት አንጻር ካላቸው ካላቸው ተቀባይነትና ቁርጠኝነት አንጻር ነው። እናም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉ ሌሎች እርምጃዎችም አዎንታዊ መሆናቸውን ቃል አቀባዩ አብራርተዋል ተዋል። የአስቸኳይ ጊዜ አዋጁ መነሳት የተጨማሪ እስረኞችን መፈታትና ድምጻቸው ሳይሰማ ከቆዩ ወገኖች ጋር መንግስት እያካሄደ ያለውን ውይይት ጨምሮ ሌሎችንም አዎንታዊ እርምጃዎች ተከትሎ የመጣ መሆኑን አስተውልናል። እነኚህ ከረዥም ጊዜ አንስተው የቆምንላቸው መርሆች ናቸው። እናም የበለጠ አሳታፊ የሆነ የፖለቲካ ስርዓትን ለማስፈን የሚደረጉ ጥረቶች ሁሉ ለመደገፍ ዝግጁ ነን። ሁሉም ኢትዮጵያውያን ለአገራቸው የተሻለና ብሩህ ተስፋን ለመሰነቅ እድል እንዳላቸው የሚያረጋግጥ በመሆኑ ዩናይትድ ስቴትስ ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ጋር በቅርበት እንደምትሰራ በተለያየ ጊዜ ገልጻለች። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ዶኒያ ማሞቶ በቅርቡ አዲስ አበባ ሲመጡ ከጠቅላይ ሚኒስትሩ ጋር ተወያይተዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ራሳቸውም ከዶክተር አብይ አህመድ ጋር የስልክ ውይይት አካሂደዋል። የአስቸኳይ ጊዜ አዋጁ መነሳትና አዎንታዊ በሚል የገለጿቸው ሌሎች እርምጃዎች የእነዚህ ውይይቶች አካል ነበሩ ወይ በማለት ቃል አቀባዩን ጠይቄ አለው። ወደ ውይይቶች ዝርዝር አልገባም። ነገር ግን እነኚህ ለረዥም ጊዜ ስናነሳቸው የቆዩ ጉዳዮች ናቸው። በአስቸኳይ ጊዜ አዋጁ ላይ ያለን አቋም ግልጽ ነበር። አሳታፊ በሆነ ስርዓት አስፈላጊነት ላይም ተነጋግረናል። እነኚህ እርምጃዎችም የበለጠ የተረጋጋ አሳታፊና የበለጸገ መጪ ጊዜ ለመፍጠር ኢትዮጵያ የምታደርገውን ጥረት ለማስቀጠል ወሳኝ መሆናቸውን እናምናለን። የተባበሩት መንግስታት የሰብአዊ መብት ኮሚሽንን ጨምሮ ሌሎች ዓለም አቀፍ ተቋማትም የአስቸኳይ ጊዜ አዋጁ መነሳት አዎንታዊ እርምጃ መሆኑን እየገለጹ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ይፋ ባደረጉት ከፍተኛ ወታደራዊና የደህንነት ሹምሽር ላይ ሲጠናቀር የነበረው ዘገባ ደርሷል። ዝርዝሩን ጽዮን ግርማ ይዛለች። ጠቅላይ ሚኒስትር አቢይ አህመድ በዛሬ ዕለት ኤታ ማዦር ሹምና ጄኔራሎችን በክብር ለማሰናበት በቤተ መንግስት በተዘጋጀ ዝግጅት ላይ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታ ማዦር ሹም የነበሩት ጄኔራል ሳሞራ የኑስ በክብር ተሸኝተው በቦታው ላይ ጄኔራል ሰዓረ መኮንን መሾማቸው ታውቋል። በዝግጅቱ ላይ ባቀረቡት ንግግርም ከጥላቻ ይልቅ ፍቅር እንዲሰፍን የሚጠይቅ ሀሳብ ያለው ንግግር አድርገዋል። እንደዚህ አይነት ክብር ለጀነራሎች ሰጥቶ የሚተኩ ሰዎች ያገለግሉትን የሚያከብሩበት እለት ነው። ጀነራል ሳሞራ ይኑስ ከተነገረላቸው ገድል ውጪ ያልተነገረላቸው ብዙ ጀግንነት የፈጸሙ በኢትዮጵያ ውስጥ ወታደርነት ጀግንነት፣ ወታደርነት ሀገር መጠበቅ፣ ወታደርነት ባንዲራ ማስከበር መሆኑ ቢታወቅም በተለያዩ የፖለቲካ ጉድለት የተነሳ ልናፈርሳቸው የሚገቡ በርካታ ግንቦች ልንገነባቸው የሚገቡ በርካታ ድልድዮች ደግሞ እንዳሉ እናውቃለን። መፍረስ የሚገባቸው ግንቦች፣ የጥላቻ ግንቦች፣ የዘር ግንቦች፣ የመናናቅ ግንቦች እየፈረሱ የአንድነት ድልድዮች፣ የፍቅር ድልድዮች፣ የይቅርታ ድልድዮች ሊገነቡ ያስፈልጋል። ይህንን የምናሳይበት በሀገር መከላከያ ሚኒስቴር ውስጥ ለረዥም ጊዜ ያገለገሉ በተለያየ ምክንያት ከመከላከያ የወጡ እና ማረጋቸውን ያጡ የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ሜጀር ጄኔራል አለምሼት ደግፌ በይፋ ማዕረጋቸው ተመልሶ በክብር የሚሰናበቱበት ዕለትም ጭምር ነው። እንዲሁም ብርጌደር ጄኔራል አሳምነው ጽጌ ላለፉት ጥቂት ዓመታት በእስር ቤት የቆዩ አሁን ከእስር ከወጡ በኋላ ማዕረጋቸው ተመልሶ ከነ ሙሉ ክብራቸው ጡረታ የሚወጡበት ዕለትም ጭምር ነው። በጡረታ የተገለላችሁ አሁንም እያገለገላችሁ ያላችሁ መከላከያ ብሄር የለውም። መከላከያ ዘር የለውም። ለአንድ ሀገር፣ ለአንድ ባንዲራ በጋራ የምንሞት መሆናችንን አውቀን በልዩ የፍቅር ስሜት የሚወጡትን እያከበርን የምንሸኝ ያለን የትናንትናውን የምናስታውስ የአንድ ሀገር ወታደሮች መሆናችን እንድናስብ እንደዚህ አይነት መልካም ፕሮግራም ክቡር ፕሬዚዳንቱ ስላዘጋጁ ሁላችን ስለሰበሰቡ፣ ሽልማቱን ስላዘጋጁ በእኔና በኢፌዴሪ መንግስት ስም ላመሰግን እወዳለሁ። ሹም ሽሩን ዛሬ የሰጡት ጠቅላይ ሚኒስትር ዐብይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና ዘጠኝ ዓመት ታስረው የቆዩት የቀድሞ የመከላከያ ዩኒቨርሲቲ ፕሬዚዳንት የነበሩት ብርጋዴር ጀኔራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት ሜጀር ጀኔራል አለምሸት ደግፌ ማዕረጎቻቸው ከነ ሙሉ ክብሩ ተመልሶ ጡረታቸው እንዲከበረላቸው መወሰኑም ታውቋል። በተጨማሪም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት አቶ ጌታቸው አሰፋ ምትክ ጀኔራል አደም መሐመድ መሾማቸውም ታውቋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሆነው የተሰየሙት የቀድሞ የህወሓት ታጋይ ጀኔራል ሰአረ መኮንንን በተመለከተ የቀድሞውን የህወሓት ታጋይ ዶክተር አረጋይ በርሄን ጠይቂያቸው ነበር። ጀኔራል ሰአረ አውቀዋለሁ። ጎበዝ ታጋይ ነበረ። ገና የኃይል አዛዥ ወይም የጋንታ አዛዥ ያለ ነው የማውቀው በትንሹ ማለት ነው። እና በጣም ጎበዝ ታታሪ ነው። የአላማ ጽናትም አለው። እኔ እስከምገምተው ድረስ፣ እስከማየው ድረስ አርቆ ማሳቢ ነው። ስለዚህ አሁን በተፈጠረው አዲስ ሹምሽር እኔ እንደሚመስለኝ፣ ለህገ መንግስቱ የሚገዛ ሰው አድርጌ ነው የምወስደው ለግለሰቦች ሳይሆን እንዳለፈው ጄኔራል ሳይሆን ለህገ መንግስቱ የሚገዛና ለኢትዮጵያ በአጠቃላይ ጥሩ አስተዋጽኦ የሚያደርግ ሰው አድርጌ ነው የማየው። የመከላከያ ሰራዊት በኢትዮጵያ ተቃውሞ በሚኖርበት ጊዜ በሚወስደው እርምጃ ተቃውሞ ይቀርብበታል። አዲስ የተሾሙት ኤታ ማዦር እሹም ይህንን በተመለከተ አዲስ የሚያመጡት ለውጥ አለ ብለው ያስባሉ ወይ ስል ጠይቄያቸው ነበር። ሰራዊቱ በህዝቦች ላይ ይተኩስ ነበር ግን የሱ ጥፋት አይደለም የሰራዊቱ ጥፋት ሆኖ አይታየኝም እኔ አንደኛ የሰራዊት ሃይራርኪ ሚሊተሪ ሃይራርኪ ጥብቅ ነው አጥብቀው ይዟቸዋል ሁለተኛ ከመለስ ዜናዊ ጀምሮ መሪዎቹ አቤታዊ ዲሞክራሲ የሚባል አክራሪ ጥብቅ የሆነ አቤታዊም ያልሆነ ዲሞክራሲያዊም ያልሆነ ሁለቱም ያልሆነ ነገር ግን ማዕከልነትን አጥብቆ ባጭሩ፣ ዲክታተርነት ያነገሰ ስርአት የሚያራምዱት። ስለዚህ ዋናው ተጠያቂዎቹ የህወሀት መሪዎች እንጂ ሰራዊቱ ሊጠየቅ አይችልም። ማንም ሰራዊት ትዕዛዝ ተቀባይ ነው የሆነው ሰራዊት የኢትዮጵያ ሰራዊት ብቻ ሳይሆን በዓለም ያለው ሰራዊት በጠቅላላ ይህ አይነት አሰራር ነው ያለው። ስለዚህ ልዩ ልዩ የሚያደርገው ነገር የለም። የኢትዮጵያ ሰራዊት አሁን ግን የአምባገነኖች ትዕዛዝ ዝም ብሎ የማይቀበል ለህገ መንግስቱ የሚገዛ ሹመት ስለሚመስል፣ ለወደፊቱ ከዚህ በፊት የተደረጉ ስህተቶች አይደገሙም የሚል ተስፋ አለኝ። በተጨማሪም በዛሬ ዕለት በክብር የተሸኙትን የጀኔራል ሳሞራ የኑስን አሸኛኘት በተመለከተ አስተያየታቸውን ጠይቄያቸው ነበር። ለዶክተር አረጋዊ ሳሞራ የመለስ ታዛዥ ነበር፣ የመለስ ወታደር ነበር ማለት ይቻላል። ባጭሩ ለመለስ ሲል የማያረገው ነገር አልነበረም። ያ ሁሉ ተኩስ በህዝብ ላይ ሲደረግም በሱ በኩል ነበር የሚካሄደው እና ፍጹም ጭፍን የመለስ ታዛዥ ከር ነበረ ማለት ይቻላል። ይሄ የጥላቻ ሳይሆን ማለቴ የነበረው አቅ ለግልጽ ለማድረግ ነው የምናገረው ያለው እና አሁን ኒሻን ተሸልሞ መሰናበቱ እንግዲህ ሰው ስታሰናብተው ሰራተኛህም ስታሰናብታት እኮ ደሞዟ በደሞዟ ላይ ልብስ ጨምረህ ገንዘብ ጨምረህ ምናምን ጨምረህ ነው የምታሰናብተው። ስለዚህ እንደሱ አድርጎ ማሰናበቱ ጠቅላይ ሚኒስትር አብይ መሐመድ አይ ቲንክ ከሳሞራ ትልቅነት ይልቅ የዶክተር አብይ ትልቅነት ወይም ቁም ነገረኝነትን የሚያሳይ የሚያንጸባርቅ ነገር እኔ፣ በኔ አመለካከት ዶክተር አረጋዊ በርሄ ከህወአት ከተለያዩ ሰላሳ ሰባት አመታትን ማስቆጠራቸውን ጠቅሼ አሁን ወደ ኢትዮጵያ የመመለስ ሀሳብ አሉት ወይ ብያቸው ነበር። እሳቸውም በአሁኑ ሰዓት የተሻለ ለውጥ እያዩ በመሆኑ ወደ ሀገራቸው የማይገቡበት ምንም ምክንያት እንደሌለ ገልጸውልኛል። አድማጮች ከዶክተር አረጋዊ በርሄ ጋር ያደረኩትን ቃለ ምልልስ በእሁድ ምሽት ይበት ይዞ መለሳለሁ። በተጨማሪም ዛሬ በጡረታ የተገለሉት የህዝብ ተወካዮች ምክር ቤት አፈ ጉባኤነታቸውን ያስተላለፉት አቶ አባዱላ ገመዳና በኢትዮጵያ የአሜሪካ አምባሳደር የነበሩት አቶ ግርማ ብሩ መሆናቸው በሀገር ውስጥ መገናኛ ብዙሀን ተዘግቧል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ በቤኒሻንጉል ጉሙዝ ክልል መተክል ዞን ውስጥ የሚኖሩ የኦሮሞ ተወላጆች በክልሉ አስተዳደራዊ በደል እየደረሰብን ነው ይላሉ። ከጎንጎና ድባጥ ከሚባሉ ቀበሌዎች ሰሞኑን መሬታቸውን ያለ አግባብ እንደተወሰደባቸውና በቋንቋቸው ለመማር ያቀረቡት ጥያቄ በክልሉ መንግስት ምላሽ እየተነፈገው እንደተነፈገው ተናግረዋል። የቤኒሻንጉል ጉሙዝ ሕዝቦች ዲሞክራሲያዊ አንድነት ፓርቲ ተጠሪ አቶ ሞገስ ነገሮ የክልሉ መንግስት የነዋሪዎቹን ቅሬታ ለመመለስ እየሰራ መሆኑን ገልጸዋል። ገልሞ ዳዊት ተጨማሪ ዘገባ አለው። በቤኒሻንጉል ጉሙዝ ክልል መተከል ዞን ጎንጎና ድባጥ በሚባሉ ቀበሌ ማህበር ነዋሪዎች በሚድሮክ ኢትዮጵያ ግሩፕ መሬታቸውን ያለ በቂ ካሳ እየተቀሙ እንደሆነ የአካባቢው ነዋሪዎች ይናገራሉ። አርሶ አደሮቹ መሬታችንን እየቀማ ያለው በአካባቢው በወርቅ ማዕድን ማውጣት ስራ ላይ ተሰማርተው የሚገኘው የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር መሆኑን ነው የሚናገሩት። አቶ ገለታ ብሩ የጎንጎ ቀበሌ ነዋሪ ሲሆኑ ቅሬታቸውን እንዲህ ያስረዳሉ። ዶን tokko isa illee walakka akkaata walii galan darbanii amma immoo kan isaan rakkisan jiran gootii laafta kan jedhamu fitiidha የጎንጎን እንኳ ግማሹን ከስምምነት ላይ ደርሰዋል። እያስቸገሩ ያሉት ቦታ ፍጢ የሚባል ቦታ ያሉትን ሰዎች ነው። ወጣቶች ተሰባስበው በሕግ አምላክ መሬታችንን ሕጋዊ ባልሆነ መንገድ አትውሰዱብን፣ ካሳ የሚከፈል ከሆነም ካሳ ስጡን ይሄ ግብር የምንገብርበት መሬታችን ነው ብለው ሲሉ እነሱ ግን መሬት የመንግስት ነው እናንተ የምን መሬት አላችሁ ብለው ደብድበው አባረሯቸው። አሁን የግለሰብ መሬት ላይ ተክለው እየሰሩ ነው። አቶ ገለታ በፊት የቤንሻንጉል ጉሙዝ ክልል ሲዋቀር በፈቃደኝነት የክልሉ ነዋሪዎች እንድንሆን አስቀርተውን፣ አሁን ግን የወርቅ ማዕድን በአካባቢያችን ስለተገኘ የአካባቢው አስተዳደር በግድ ሊያፈናቅልን ነው ሲሉ አክለው ተናግረዋል። አቶ ደበሎሂካ በመተከል ዞን ያሉ የኦሮሞ ተወላጆችን በአባ ገዳነት ይመራሉ። በዞኑ በርካታ የኦሮሞ ተወላጆች ቢኖሩም የክልሉ መንግስት ግን ባህላቸውን እንዲያሳድጉና ቋንቋቸውን እንዲጠቀሙ አይፈቅድም ሲሉ የክልሉ መንግስት ይወቅሳሉ። ሚዳኑ ቀምኑ ሚርገን ቀምኑ አባን ምበረችሁን እንጅሩ አዳ ምንም መብት የለንም። በቋንቋችን መማር አንችልም። ባሕላችን አይከበርም። ሰው ለዚህ ነው የሸሸው። ሕዝቡ ያጠፋው ነገር የለም። እኛ ከሰው በላይ ነን አላልንም። ሰው ላይ ያደረስነው ጉዳት የለም። በቃ ባህላችንን ማክበር እንፈልጋለን ስንል ይሄ ጸረ ሕዝብ የሆነ አስተሳሰብ ነው ብለው ይፈርጁናል። አቶ ቀነኒ ጅባት የወለጋ ዩኒቨርሲቲ መምህር እንዲሁም በአዲስ አበባ ዩኒቨርሲቲ ደግሞ የሰላምና ጸጥታ ጥናት የዶክተር ዲግሪ ተማሪ ናቸው። ከዚህ በፊት በመመረቂያ ጽሁፋቸው በመተከል ዞን ሰፍሮ ስለሚገኙ የኦሮሞ ተወላጆች የጻፉ ሲሆን በአካባቢው የሚኖሩ የኦሮሞ ተወላጆች ቢያንስ ከአስረኛው ክፍለ ዘመን በፊት በቦታው ሰፍሮ እንደነበሩ ይናገራሉ። ኦሮሞኒ ኦሮሞ በቦታው ከሰፈረ ቆይቷል። ከአስር ወይም ከአስራ አንደኛው ክፍለ ዘመን ጀምሮ የኦሮሞ ሕዝብ በስፋት ሲንቀሳቀስ በነበረበት ወቅት እስከ ሱዳን ጠረፍ ድረስ ሰፍረው ነበር። በዚህ አካባቢ የሰፈሩ ጊዜ በቋንቋቸው ሀገሩን ስም አውጥተውለት ወንዛቸውን ሰይመው ይኖሩ ነበር። በእርግጥ ከዚህ ጊዜ አንስተው በቦታው ነበሩ የሚል መረጃ ባይኖርም በተጨባጭ ግን ከአስረኛው ክፍለ ዘመን አንስተው በዚህ ቦታ ነበሩ። አቶ ቀነኔ ያክለው በመተከል ዞን በተለይ የወንበራ፣ የድባጥና የጉላን ወረዳ ነዋሪዎች በአብላጫ የኦሮሞ ተወላጆች መሆናቸውን ይናገራሉ። የኢትዮጵያ የክልል ድንበር አወሳሰን በብሔር ላይ የተመረኮዘ በመሆኑ እኚህ የኦሮሞ ተወላጆች ለምን ክልላዊ ድንበር ክለላ ሲደረግ ወደ ጎረቤት ኦሮሚያ ክልል አልተጠቀለሉም የሚል ጥያቄ አቶ ቀኒ በድጋሚ ተጠይቀው የፌደራል መንግስት በድንበር ክለላው ጊዜ የክልሉ የቆዳ ስፋት እንዳያዝ በኦሮሚያና በአማራ ክልል በድንበር ላይ ያሉ መሬት ወደ ቤኒሻንጉል ጉሙዝ እንዲከለሉ በመወሰኑ ነው ሲሉ መልስ ሰጥተዋል። የነዋሪዎቹ የመጀመሪያ ቅሬታ የምድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማኅበርን ይመለከታል። በተለይ የድባት እንዲሁም የጎንጎ ቅብሌ ማህበር አርሶ አደሮች መሬታቸው በምድሮክ ወርቅ ማዕድን ያለ ካሳ መወሰዱን ይናገራሉ። ለነዋሪዎቹ ቅሬታ ምላሽ ለማግኘት በጅዳ ያለውን የምድሮክ ወርቅ ማዕድን ዋና መስሪያ ቤትና በኢትዮጵያ ያለውን ተወካይ ቢሮ ለማናገር ያደረግነው ሙከራ አልተሳካም። ሌላው የነዋሪዎቹ ቅሬታ የሚመለከተው የቤኒሻንጉል ጉሙዝ ክልል አስተዳደርን ነው። ይህንን ጥያቄያቸውን ከቤኒሻንጉል ጉሙዝ ህዝቦች ዲሞክራሲያዊ አንድነት ፓርቲ አቶ ሞገስ ነገረውን ጠይቀን ነበር። መሬታችን በምድሮክ ኢትዮጵያ ያለ አግባብ ተወስዶብናል ላሉት የክልሉ ፕሬዚዳንት መብታቸው እንዲጠበቅ ውሳኔ ያስተላለፉ መሆናቸውን ገልጸው፣ ለወደፊትም የክልሉ መንግስት ክትትል እንደሚያደርግ ነው አቶ ሞገስ የተናገሩት። ሌላው የነዋሪዎቹ ቅሬታ የክልሉ መንግስት በቋንቋችን እንድንማር አልፈቀደልንም አልፎም ባህላችን እንዳናሳድግ ጫና ያሳድርብናል የሚል ነው። አቶ ሞገስ ይህንን ጥያቄ ተጠይቀው የምከተለው መልስ ሰጥተዋል። አይ እውነት ለመናገር በመተከልም በከማሽም በአሶሳ ዞንም በርካታ የኦሮሞ ብሔር ተወላጆች አሉ። መብታቸው ተከብሮ ከማንም እኩል ተምሮም ጥሩ ቦታ የደረሱ፣ አርሶም ጥሩ ገቢ ያላቸው፣ ነግዶም የተሻለ ቤት ሰርተው ባለ ሀብቱ ነው የሚኖሩ አሉ። በባህልም በኩል ባህልን የሚጋፋ ባህላቸውን አታሳድጉ በመንግስትም በአካባቢ ነዋሪዎችም የለም በአፍ መፍቻ ቋንቋ በኩልም ደጋግሞ ጥያቄ ይነሳ ነበር። ግልጽ ነው፣ ከሰማንያ አራት አምስት ጀምሮ በተለይ ሰባት በኋላ። ይህንም ቢሆን በክፋት አትጠቀሙ ቋንቋቸው አይደግ አያስፈልግም ያለ አንድም የመንግስት አካል የለም። በብዛት የኦሮሞ ብሔር በክልሉ ውስጥ እንደመኖሩ ፈጥኖ ምላሽ እንዲያገኝ የመጠየቁ ነገር በግልጽ ነበር። ይሄ ምንም የሚካድ ነገር አይደለም። በቆይታ ግን አሁን የክልሉ ማቆም እየተጠናከረ በመምጣቱ የሌሎችም ጥያቄ እየተመለሰ በመምጣቱ በተለይ ከአምና ወዲህ ደግሞ የክልሉ መንግስት ባለው አቅም ደግፎን ወደ በቋንቋ የመማሩ ነገር አሁን ወደ እውን እንዲሆን ወደ ተጨባጭ ስራ እንዲገባ እየተደረገ ነው ያለው። የቋንቋን ጉዳይ ይህን ይመስላል እስከማውቀው ድረስ በአፍ መፍጫ ቋንቋ ትምህርት መስጠት እንዲጀመር የቤኒሻንጉል ጉሙዝ ትምህርት ቢሮ እና የኦሮሚያ ትምህርት ቢሮ በጋራ መስራት መጀመራቸውንም አቶ ሞገስ አክለው ተናግረዋል። ተማሪዎቹ በአፍ መፍጫ ቋንቋቸው መቼ መማር እንደሚጀምሩ ግን አቶ ሞገስ የተናገሩት የለም። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ ገልሞን፣ ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እንለፍ። ጠንካራ ሀገራዊ ፓርቲ ለመመስረት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ መሪዎችና አባላት እንደ ተቀላቀሉት ሰማያዊ ፓርቲ አስታውቋል። ፓርቲው መርሃ ግብሩንና መተዳደሪያ ደንቡን ለትልቅ ሀገራዊ ፓርቲ በሚመጥን መልኩ ሊከልሰው እንዳቀደ ይፋ አድርጓል። የጉባኤ አባላቱን ቁጥር በእጥፍ ለማሳደግ የአመራር ለውጥም ለማድረግ ሐሳብ እንዳለው ፓርቲው አመልክቷል። መለስካቸው አምሃ ተጨማሪ አለው። ሰማያዊ ፓርቲ ዛሬ ከቀትር በኋላ ባወጣው ጋዜጣዊ መግለጫ በሕዝባዊ ትግል የተገኙ ድሎች ናቸው ያላቸውን ለውጦች ለማስጠበቅና ለማስቀጠል ዝግጅት እያደረገ መሆኑን ይናገራል። ፓርቲው የገዢውን ፓርቲ ኢሰብአዊ፣ ኢዴሞክራሲያዊና ኢፍትሃዊ ድርጊቶች ያላቸውን ላለፉት አያሌ ዓመታት ሲታገል መቆየቱንና አባላቱ የከፈሉትን መሥዋዕትም ያስታውሳል። ሕዝባዊ እምቢተኝነቱ እየበረታ በመምጣቱ ዛሬ የገዢው ግንባር ኢህአዴግ መንግሥት የለውጥ ጅምሮች ያላቸውን ማሳየቱን ይገልጻል። መሠረታዊ ለውጥ ገና አልመጣም ያለው ሰማያዊ ጅምር ለውጦችን ለማስቀጠልና ለማስጠበቅ በበኩሉ ያቀደውን በመግለጫው ይፋ አድርጓል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ ካሉ በህዝባዊ ትግል የተገኙ ድሎችን ለመጠበቅና ለማስቀጠል እንዲሁም በሁለንተናዊ መልኩ የለውጡን ሂደት መሸከም የሚችል ጠንካራ ሀገራዊ ፓርቲን አመራር ከመቼውም ጊዜ በላይ የሚያስፈልግበት ወቅት ላይ እንገኛለን። ይህንንም እውን ለማድረግ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አመራርና አባላት አዲስ ፓርቲ ከመመስረት ይልቅ ወደ ሰማያዊ በመቀላቀል ፓርቲውን በማጠናከር ለመታገል ሲወስኑ ሰማያዊ በደንቡ መሠረት ተቀብሏቸዋል። አሁንም ፓርቲያችን ሰማያዊ ከሌሎች የፖለቲካ ተዋናዮች ጋር በመሆን አንድ ጠንካራ ህብረ ብሔራዊ ፓርቲና አመራር ለመፍጠር እየሰራ ይገኛል። ፓርቲያችን የትብብርና የአንድነት የስበት ማዕከል እንዲሆን ጽኑ ፍላጎት ስላለን ይህንን በቀዳሚነት እየሰራ እንገኛለን። መግለጫው አክሎ ይህን የፓርቲውን ፍላጎት እውን ለማድረግ በቅርቡ ሁለት ተከታታይ ጠቅላላ ጉባኤዎችን እንደሚያደርግ ይናገራል። ፕሮግራሙንና ደንቡን ለወደፊቱ አካታችና ለትልቅ ፓርቲ በሚመጥን መልኩ ማሻሻያ እንደሚያደርግም ያስገነዝባል። አቶ የድነቃቸው ከበደ የፓርቲው የሥራ አስፈጻሚ ኮሚቴ አባልና የጉባኤው ጠሪ ኮሚቴ ሰብሳቢ ተጨማሪ ማብራሪያ ሰጥተዋል። የመጀመሪያው ጉባኤያችን የሚሆነው የፓርቲውን ደንብና ፕሮግራም ማሻሻል ነው የሚሆነው። ፓርቲያችን ለባለፉት አምስትና ስድስት ዓመት ሲመራበት የነበረው ፕሮግራምና ደንብ አለ። አባላቶች የሚመሩበት የራሳችን የሆነ ደንብ አለ። እንዲሁም ሀገራችንን ኢትዮጵያ ብናስተዳድር የሚያስችለን ምን አይነት ፕሮግራም ቢኖረን ነው የሚለውን ነገር ደግሞ ይዘን የምንመራበት ፓርቲውም የራሱ ፕሮግራም አለው። እነዚህ ሁለቱ ነገሮች አሁን አገሪቱ ያለችበት ሁኔታና ወደፊትም ደግሞ ሊሆን ይችላል ብለን የምናስባቸውን ነገሮች በይበልጥ አጠናክረን የምንሰራበት የደንብ ማሻሻያና የፕሮግራም ማሻሻያ እናደርጋለን። አቶ እድነቃቸው በሁለተኛው ጉባኤ ላይ የፓርቲውን የጉባኤ አባላት ቁጥር በእጥፍ እንደሚያሳድግና አዳዲስ የአመራር አባላትን እንደሚመርጥ አስታውቀዋል። መግለጫውን የሰጡት የሰማያዊ ፓርቲ አመራር አባላት ከጋዜጠኞች ለቀረቡላቸው ተጨማሪ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የግብፅ መንግሥት በመብቶች ተሟጋቾች በኢንተርኔት ላይ ጸሐፍት ወይም ብሎገሮችና በጋዜጠኞች ላይ እየወሰደ ያለውን የኃይል እርምጃ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጥበቃ ቢሮ በብርቱ አውግዟል። እርምጃው ሐሳብን በመግለጽ ነፃነት፣ በመደራጀት ወይም በማኅበር በመሰባሰብና በመሰብሰብ መብቶች ላይ እየተፈጸመ ያለ ጥሰት ነው ወይም ረገጣ ነው ሲል ቢሮ መክሰሱን ሊሳሽላይን ጠቅላይ ጽሕፈት ቤቱ ከሚገኝባት ጂኔቫ ዘግባለች። የተጭበረበሩ ወይም ትክክለኛ ያልሆኑ ዜናዎችን ይጽፋሉ፣ ያወራሉ በሚል እውነትነት የሌለው ሲል ቢሮ በጠራው ምክንያት መንግሥቱ ባለፉት ጥቂት ሳምንታት ታዋቂ አክቲቪስቶችን ብሎገሮችንና ጋዜጠኞችን እየያዘ ማሰሩንና ምርመራዎችን እያካሄደባቸው መሆኑን አመልክቷል። በአንድ አጋጣሚ አማልፋጢ የሚባል የመብቶች ተሟጋች ኢንተርኔትንና ማኅበራዊ ሚዲያን ሽብርተኝነትን ለማበረታታት አስቦ የሐሰት ዜና ለማሰራጨት ጉዳይ ተጠቅሟል በሚል ተይዞ ክስ እንደ ተመሠረተበት የመንግሥታቱ ድርጅት የሰብዓዊ መብቶች ቢሮ ጠቁሟል። ሐሳባቸውን የመግለጽ መብታቸውን ስለተጠቀሙ ብቻ ስንት ሰዎች ተይዘው እንደ ታሰሩ እንደማይታወቅ የቢሮው ቃል አቀባይ ራቪና ሻምዳሳኒ ገልጸዋል። ጉዳያቸው አግባብ ባለው ሕጋዊ መንገድ መታየት ያለበት የመሆኑ ግዴታ ባለመከበሩ ምክንያት አሁን ተይዘው የሚገኙበት ሁኔታም ቢሮውን ከሚያሳስቡት ጉዳዮች አንዱ መሆኑን ሻምዳሳኒ አመልክተዋል። ከታሰሩት መካከል ብዙዎቹ የተያዙት ያለ ፍርድ ቤት ትዕዛዝ ነው። አንዳንዶቹ ለምን እንደታሰሩም አያውቁም። በብዙ አጋጣሚዎች ደግሞ የፍርዱ ሂደት ከመጀመሩ በፊት እስር ላይ እየቆዩ ያለበት ጊዜ ተደጋግሞ እንዲራዘም እየተደረገ ነው። ከመጋቢት መጀመሪያ አንስቶ የተያዙ ሶስት ሰዎች እስራት በተከታታይ የአስራ አምስት ቀናት የጊዜ ቀጠሮ እየተጠየቀባቸው ጉዳያቸው እስካሁን ዳኛ ፊት አልቀረበም። ከውንጀላዎቹ መካከል በተራዘመ ጊዜ እስራት ሊያስቀጡ የሚችሉ ክሶች እንደሚገኙባቸው ሻምዳሳኒ ጠቁመዋል። የግብጽ ባለስልጣናት የያዟቸውን አክቲቪስቶች ብሎገሮችና ጋዜጠኞች በሙሉ ያለ አንዳች ተጨማሪ ማንገራገር ፈጥነው እንዲለቁ የመንግሥታቱ ድርጅት የሰብአዊ መብቶች ቢሮ ጠይቆ መንግሥቱ የገባባቸውን የሰብአዊ መብቶች ድንጋጌዎች፣ ዓለም አቀፍ ግዴታዎቹን እንዲያከብር አሳስበዋል። በሌላ በኩል ሮይተርስ የዜና አውታር የግብፅን መንግሥታዊ የዜና ወኪል ሜናን ጠቅሶ እንደዘገበው ፕሬዝደንት አብዱልፋታህ ኤልሲሲ መንግሥትን በመቃወም በሚል ተይዘው ለነበሩ 712 እስረኞች ምሕረት አድርገዋል። ለአራት ሰዓት 20 ጉዳይ ነው አዲስ አበባ ላይ። ክቡራትና ክቡራን፣ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ በቀጥታ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። እንዲሁም በናይል ሳት በሳተላይት ስርጭታችን እንገኛለን። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሺያኑ ሱሌማን ታራዋሊ ነው። የዌብ እና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። አስተናጋጆቻችሁ ሰሎሞን አባትና አዳነች ፍሳሐዬ ነን። ባህልና ማኅበረሰብ ተከታዩ ቅንብር ነው። ከ አስራ ስድስት ዓመታት በፊት የሆነ ለየት ያለ አጋጣሚ ነው ጉዳዩ። የሀገር ባለታሪኩ በጊዜው በኢትዮጵያ አንድ ከፍተኛ ተቋም መምህር ናቸው። በጊዜው እንዲያ እጅግ የተለየ ስሜት ለመፍጠር የበቃ ድንገት ዛሬም ከዓመታት በኋላ የብዙዎችን ቀልብ ለመሳብ የታደለ ይመስላል። ይለናል አሉላ ከበደ በሐሳብ ወደ እዚያ ጊዜ ተጉዘን ዛሬና ነገን በምናይበት መነጽር የኢትዮጵያን ፖለቲካ ለመዳሰስ እድል ያገኘን ይመስላል። ይላል አሁንም አሉላ ከበደ። ተከታዩ አሉላ ከበደ ያቀናበረው ውይይት ያቀናበረው ፕሮግራም ይቀርባል። ዘመኑ በኢትዮጵያ አቆጣጠር 1994 ዓ ም ብዙዎችን ለማነጋገር ዛሬም ድረስ ተናጋሪውን ሰዎች መልሰው እንዲያገኟቸው እንዲጠይቁ፣ እንዲፈልጉ ያደረገ ድምፅ ነው። ተናጋሪው ዶክተር እንማዋንተነ በዚያ ሰዓት የሚሞገቱት ወይም ጥያቄው የቀረበላቸው ደግሞ ሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ናቸው። በድምጹ ቅምሻ እንንደርደር። ኤኒዌይስ ኢትስ ቱ ሌት አሁን ወደኋላ ባክ ቱ ስፖት ዋን ወስጄ እንዲህ አይደለም የቲ ፖለቲክስ ያጠፋናል ምናምን ወደሚለው ክርክር አልሄድም ቢካዝ ኢትስ ቱ ሌት አይ ቲንክ ኢትስ ቱ ሌት ምንድን ነው ልናደረግ የምንችለው አሁን ኳሷ በእኛ ቁጥጥር በእርሱ ቁጥጥር ስር ናት ምንድን ነው ልናደረግ የምንችለው እኔ ምለው ቅንነት ነው የሚያስፈልገው ይመስለኝ ዶክተር እንማዋንተነ ይህን ድምፅ ሳያውቁት እንደማይቀሩ አምናለሁ ከአስራ ስድስት አመታት በፊት ከቀድሞ ጠቅላይ ሚኒስተር መለስ ዜናዊ ጋራ የከፍተኛ ትምህርት ተቋማት መምህራን በተጠራችሁበት መድረክ ከተናገሩት የተወሰደ ነው። ይሄን ድምጽ ብዙዎች ያውቃሉ። በምስሉ የሚታየውን ገጽ ብዙዎች ያስታውሳሉ። ከእርሶ ጋር ማገናኘታቸውን ግን እርግጠኛ አይደለሁም። እርሶን በየትኛውም መድረክ፣ በየትኛውም አጋጣሚ አግኝተኖት አናውቅም። እስኪ ይንገሩን ወደዛ ከአስራ ስድስት አመታት በፊት ወደ ነበረ ጊዜ ይመልሱን። እንዴት ነው ያን አስተያየት የሰጡበት ሁኔታ የተፈጠረው? እንደምንስ ያን ሀሳብ ለመሰንዘር በቁ? አመሰግናለሁ አሉላ። ይህ ነገር በአጋጣሚ የተከሰተ ሆኖ እኛ መቀረጻችንን መቀዳቱን እንኳን ሳናውቅ እንዲህ ያለ ቦታ ተሰጦት ይህን ሁሉ ሰው አፌክት ማድረጉ ያልጠበቅኩት ነገር ነው። በወቅቱ የአስራ ሰባት ቀን ስብሰባ ነበረ። ሰኞ ዕለት ሰኞ የመጀመሪያው ቀን አስራ ሰባት መጽሐፎች አስቀድመው ተሰጥቶ ይመጣል፣ እና በእያንዳንዱ መጽሐፍ ላይ ነው ውይይት የሚደረገው ተብሎ፣ አንድ ሰው ትዝ ይለኝ አቶ ዳዊት ነበር አንዱ የሚያነበው። በወቅቱ ባለስልጣን የነበሩት በጊዜው አፈጉባኤ የነበሩት ዳዊት አ ከዛ በኋላ ጥያቄ ይጠይቁ ይባላል። ጥያቄ አንድ ሁለት ሰው ሶስት ሰው ብዙ ጊዜ እንደኔ ብዙ እንደሌላቸው ወጣቶች ናቸው የሚጠይቁት ሰዎች ጥያቄ ይጠይቃሉ። ለዛ አቶ መለስ የአንድ ሰዓት ያተቋረጠ መልስ ያደርጋሉ። ከዛ በኋላ ወደሚቀጥለው መጽሐፍ ወደሚቀጥለው ቻፕተር እንሄዳለን እና ፓተርኑ እንደዚህ ነው እና ቀኑ ሙሉ ዋሉ። ያን ቀን ብዙ ጋዜጠኛ ነበር፣ ተሳትፎውም የቀዘቀዘ ነበረ። ከዛ እሳቸው ለማበረታታት እንድንወያዩ ደፈር ብለን እንድንጠይቅ ምሽት ያደርጋሉ። መጨረሻ እንዲያውም ጋዜጠኞች እንደ ልባችን እንድናወራ ይውጡ ተባለ። በሚቀጥለው ቀን ይወጣሉ ተብሎ እውነትም ጋዜጠኛ አልነበረም። ከሰኞ በኋላ የሚቀጥለውም ቀን ይሄ ፓተርን ቀጠለ። ጤና ሚኒስትር የነበሩ ያን ጊዜ እሳቸውም አንዱ አንባቢ ናቸው፣ ያነባሉ። እንደገና ያ ፓተርን ይቀጥላል። ሁለት ሶስት ጥያቄ ይጠይቃል። በመሀል አቶ መለስ ጠይቁ እያሉ ሲያበረታቱ ደፈር ያለ ጥያቄ የመጣው መጀመሪያ ከዶክተር ገመቹ ነበረ። በተዘመቹ አንስተው እጃቸውን ስጋትም ተሞላበት ጥያቄ ጠየቁ። አላስታውሱም ጥያቄውን ግን ማስታውሰው ሲጠይቁ ትንሽ ስሜታዊም ስለነበሩ ያንን አቶ መለስ አስተውለው ኖሮ አሁን ውይይት ተጀመረ አሉ። በዛ የተበረታታ ሰው እንደም ሆኖ እንዳልኩህ ነባር ፕሮፌሰሮች ታላላቅ ምሁራን የምትላቸው ታሪክ ምር ያደረጉ ብዙም አይናገሩም፣ አይሳተፉም ነበር። ያው በዝምታ ነው የሚያዩት። በመሀል እኔ ሳየው ይሄ ነገር አላማው ምንድን ነው? በዚህ መንገድ ነው ወይ አስራ ሰባት ቀን የምንቀጥለው? ይሄ እንዴት ውይይት ይሆናል? የሚል ጥያቄ መጣብኝ። ከዛ ቀጥሎ ደግሞ እሳቸው የሚሰጡት መልስ ትንሽ አማራጭ ብዙ ማይሰጥ እና ልክ አሁን ኢህአዴግን የገለጹበት መንገድ ሆነች። አንድ ነፍሳት ነበረች፣ እሷን ጠቅሰው ረስቻለሁ። ኢህአዴግ ማለት እንደ እሷ ነው። ዲሞክራሲ እና የኢኮኖሚ እድገት ከመጣ በኋላ እዛ አድርሶን እንደዚያች ነፍሳት ራሱን አቃጥሎ ይጠፋል የሚል አይነት አባባል ሲናገሩ ሰማሁ። ስለዚህ በዚህ አይነት እኛ አድገን ኢኮኖሚ አድጎ ባላገሩ ውስጥ ገብቶ እንደዛ ሆኖ ካልሆነ በስተቀር ሌላ ነገር ሌላ ምርጫ የለም የሚል ትልቅ ሜሴጅ ተላለፈ እና በዚህ አይነት ለምንድን ነው የምንሰበሰበው? ይህን ያህል ቀንስ ምን እናደርጋለን? ምን እኮ ወይ በጽሁፉ ሊሊኩልም በቴሌቪዥን ሊነግሩም ይችሉ ነበር ዋት ፖይንት የሚል ነገር መጣብኝ እና ሥርዓቱን ቢኖር ሌሎችም እየሞካከሩ ስለሆነ ተደፋፈርኩና ምን እንደምል ሳላውቅ ገና በደንብ እንደው ሳላብላላው በብስጭት ብቻ እጄን አነሳ። ከዚህ በፊትም አዳምጣቸዋለሁ በጣም ሰማቸዋለሁ። እንዴት አድርገው መልስ እንደሚሰጡ መልሱ እንዴት እውነት እንደሚመስል ምሳሌዎች አሉ፣ ብዙ ጊዜ የሚሏቸው ነገሮች አሉና በጣም ያበሳጨኝ ነበረ ብዙ ጊዜ አሁን ያንን አጋጣሚ ሳገኝ ይመስለኛል ከውስጤ ያለውን ስሜት እኔ እንግዲህ በተፈጥሮ ወይም ፊልተር አላረግም የተሰማኝን በቀጥታ መናገር የለመድኩ ነኝ። አሁንም እስካሁንም ያው በሀምሳ አንድ አመቴ ብዙም አልተሻሻልኩም እንዳለሁ ነኝ ማለት ይቻላል። ተነስቼ የት እንደምጀምርም የት እንደምጨርስ አላውቅም። ተጀምሩ ምንድን ነው ልናደርግ የምንችለው አሁን በአሳብ በኛ ቁጥጥርበት በእርሶ ቁጥጥር ስናት ምንድን ነው ልናደርግ የምንችለው የሚምለው ቅንነት No so I know so various, I know. you make sure that it doesn't exist. Yet. You have been successful so far. You will be for the next 20 years. I give you. I'm not a fortune teller. ግን እና አሁን ልል የምችለው እኔ እንደ ትንሽ ትል እዛ ውስጥ እንደሚከባለል አንድ ሄልፕለስ የሆነ ክሪቸር ልል የምችለው እኔ ለዚህ ሀገር ፌት በእርስዎ ቁጥር ስላለን ቅንነቱ እንዳይለየው ብቻዋን ልል የምችለው ተስፋ ላይ የምችለው እኔ በግለሰብ ስለማመን ወይም ቲዮሪ የተሳሳተ ሆኖ ወይም ምናምን ወይስ እሱ እንደገና ልክ እንደ እርስዎ ፐርሰፕሽን በታይም የሚታይ ነው የሚሆነ እንጂ እዚህ ጋር መልስ የሚሰጡኝ ስህተቴን የሚነግሩኝ አይደለም። ስህተቴን እንዲነግሩኝ ምን እንደሚሉኝ አሁን አውቃለሁ ሳይነግሩኝ፣ ስለዚህ አይንገሩ ምንም ነገር። ይሄ ነገር በነገራችን ላይ ቁራጭ ነው። ከዚህ በፊት ስለ ግለሰቦች ሚና ግለሰብ ምን ያክል ሚና እንደሚጫወት በአንድ ሀገር ውስጥ እነ ማህተመ ጋንዲን እና እነ ማንዴላን ጠቅሼ በዛው እነሱ ባይኖሩ ኖሮ ማንዴላ ባይኖር ሳውት አፍሪካ ላይ አሁን የተከሰተው ለውጥ ይኖር ነበር ወይ? ቢኖርስ ኖሮ ምን ያክል ጊዜ ይፈጅበት ነበር የሚለውን ማወቅ አንችልም። ግን ማንዴላ ስለሆነ ሀያ ሰባት ዓመት ጸንቶ የቆየ ስለሆነ ይሄ ነገር ተከሰተ እና አንዳንዴ ስታስበው የግለሰብ ሚና በጣም ወሳኝ ነው። የዛ ሰው ምንነት ወሳኝ ነው። ጋንዲ ባይኖር ያ ህንድ ውስጥ የተካሄደው ለውጥ በሙሉ ሌላ ጋንዲ ይኖር ነበር ወይ ሌላ ጋንዲ ለማግኘትስ ምን ያክል ጊዜ ፍጅ ይሆን ኖሮ ይኖሯል የሚለው ነገር አይታወቅም። እና እኔ ይህን ይህን ሳየው ግለሰብ በጣም ወሳኝ ነው። አቶ መለስ የቲፒኤልኤፍ መሪ ባይሆኑ ኖሮ፣ አቶ መለስ የነበራቸው እምነትና አካሄዳቸው የነበራቸው አመለካከት እንደዛ ባይሆን ኑሮ እንዲህ ይሆን ነበር ወይ? በጣም አስቸጋሪ ነው። እና ሁሉም ግለሰቦች ሚና አላቸው ብዬ አስባለሁ። አሁንም የምናየው ዶክተር አብይ መሆናቸው ለዚህ ጉዳይ አሁን ላለንበት ሁኔታ አቶ ሽፈራው ቢሆኑ ኖሮ አሁን የምናየው ነገር ይሆን ነበር ወይ ብለህ ብትጠይቀኝ፣ እናስ እንበል። አሉላ ጠየቀ፣ መልሳቸው በሌላ ዝግጅት ይቀርባል። አሁን ደግሞ በተፈጥሮ አካባቢ ላይ አጠር ያለ ቅንብር አለን። አዘጋጅና አቅራቢ ሰለሞን ነባተ። የተፈጥሮ ምህዳሮች በጣም የሰፉ የእጽዋት ሕይወትን ዝርያ አይነቶች ሲደግፉ እጅግ ጤናማና አደጋንም ተቋቋሚ እንዲሆኑ የሚያደርጋቸው መሆኑን ሳይንቲስቶቹ ለረዥም ዘመናት አምነውባቸው ኖረዋል። የዚያ መላምት ትክክለኛነት ታዲያ በተክሎች ብዝሃ ሕይወት ላይ በተካሄዱ የተጠናከሩና ጊዜ የወሰዱ ጥናቶች ተረጋግጧል። በመላው ዓለም የተካሄዱት ጥናቶች ያረጋገጡት ታዲያ ስፋት ያላቸው የእጽዋት አይነቶች አፈርን ለምና ይበልጥ አምራችም እንደሚያደርጉት፣ እየተለዋወጠ ያለውን የአየር ንብረት መቋቋም እንዲችል አቅም እንደሚሰጡት ነው። የሮዜን ስኬርብል ዘገባ እንደሚጠቁመው ጥናቶቹ የተካሄዱት በከፊል ታራሽ የተፈጥሮ ምህዳሮች ላይ ሲሆን፣ እነዚህ አካባቢዎች የፕላኔታችንን አርባ ከመቶ የሚሸፍኑ የሰው ልጅም ከሚኖርበት ስፍራ ሁሉ አርባ ከመቶውን የሚይዙ ናቸው። እነዚህ ግማሽ ታራሽ የሚባሉ ደረቅ አካባቢዎች ታዲያ ለአደጋም አብዝተው ከተጋለጡት አካባቢዎች በቀዳሚነት የሚጠቀሱ መሆኑን በአውስትራሊያው የኒው ሳውት ዌልስ ዩኒቨርሲቲ የሕይወታዊው ምርምርና የተፈጥሮ አካባቢ ሳይንሶች ትምህርት ቤት ባልደረባው ዴቪድ ኤልድሪጅ ያመለክታሉ። ኤልድሪጅ የጥናቱ ቡድንም አባልና የሪፖርቱም ተባባሪ ጸሐፊ ናቸው። አደጋዎቹ የተደቀኑባቸው በአያያዝ ላይ በሚታዩ ለውጦች፣ በዝናቡ ሁኔታ ለውጦችና በአየር ንብረቱም ለውጦች ምክንያት ነው። ሳይንቲስቶቹ ከአንታርክቲካ በስተቀር በሁሉም አህጉሮች ላይ ያሉ ደረቅ መሬቶችን ፈትሸዋል፣ መርምረዋል፣ አጥንተዋል። በእያንዳንዱ የጥናታቸው ስፍራ ላይ ታዲያ ሰላሳ ሜትር በሰላሳ ሜትር የሆኑ መሬቶችን ከልለው ነው ያስተዋሉትና የተከታተሉት። የተክሉን ህይወት ቆጥረው ሳይቀር ፈትሸዋል። በከባቢው አየር ውስጥ የሚገኘውንም ሆነ በውስጣቸው የሚሠራውን የካርቦን ጋዝ፣ ናይትሮጅንና ፎስፈረስ ወይም ድኝ ውድት ተከታትለዋል ለክተዋልም። እነዚህ ጋዞችና ንጥረ ነገሮች ሕይወት በምድር ላይ ትኖር ዘንድ እጅግ አስፈላጊ ናቸው። ግንኙነት ሊኖራቸው ይችላል ብለን የገመትናቸውን ሌሎችም አስተዋጽኦ አበርካቾች ለክተናል። ለምሳሌ የሙቀቱ ሁኔታ የአፈሩ ተፈጥሮ ምን ያህል አሸዋ፣ ሸክላ ወይም አፈር እንዳለው፣ የምድሩን ዘቅዛቃነት፣ ቦታው ከምድር ሰቅ ወይም ከዋናው የግሪንዊች መስመር ምን ያህል ርቀትና የት እንደሚገኝ አይተናል። እነዚህ ሁኔታዎች ሁሉ በአፈር ጥራትና ተፈጥሮ ላይ ያላቸውን ግብዓት ተከታትለናል። ምንም እንኳ በተለያዩ አካባቢዎች ልዩነቶች ቢኖሩም ኤልድሪጅ እንደሚሉት ከምዕራብ አውስትራሊያ ጫካዎች አንስቶ በቺሌ በአልፓይን የረጃጅም ሳር መስኮች ከጥናቱ የተገኘው ውጤት ተመሳሳይነት ያለው ነው። በእነዚህ አካባቢዎች የሚበቅሉት የተለያዩ እጽዋቶች እንኳ ማለትም ከሁለት መቶ በላይ ስፍራዎች ባደረግነው ጥናት መሰረት የብዝሀ ሕይወቱ መበልጸግ የአፈሩን ለምነት ይጨምረዋል። ኤልድሪጅ አክለውን የአፈሩ ለምነት የጨመረው ብዙ እጽዋት በሚበቅሉባቸው አካባቢዎች ብቻ ሳይሆን፣ ከሌሎች የአፈርን ለምነትን ከሚጨምሩ ነገሮች የእጽዋት አይነት መብዛት ዋነኛው ነው። ብዙ እጽዋቶች ካሉባቸው አካባቢዎች ተነስተን ጥቂት የሚባሉ የእጽዋት ዘሮች ያሉባቸውን አካባቢዎችም አጥንተናል። በእነዚህም አካባቢዎች መሬቱ ያለውን የካርቦን ንጥር በማጤን መሬቱ ውሃና እርጥበት የመያዝ ችሎታውን መርምረናል። የዓለም የአየር ንብረት ለውጥ የእጽዋትን ቁጥር እየቀነሰ ይገኛል። በተለይ በማደግ ላይ ያሉ ሀገሮች በረሃማነት እየተስፋፋባቸው ዛፎቻቸው እየተጨፈጨፉና እየደረቁ ነው። ስለዚህ በሞቃታማ አካባቢዎች ለም ዋልካና ቀይ አፈሮች በአሸዋማ ደረቅ አፈር ይተካሉ ይላሉ ኤልድሪጅ። አሸዋማ አፈር ደግሞ የእርሻ ምርትን ይቀንሳል። ይህ ሁኔታ በደረቅ መሬቶች ላይ ያለውን ክስተት ለመጀመሪያ ጊዜ በተጨባጭ የሚያረጋግጥልን ማንኛውም የሙቀት መጠን መጨመር የደረቅ መሬቶችን ምርታማነት ወይም ለስራ አመችነት ሁኔታ እንደሚቀንሰው መሆኑን ኤልድሪጅ ይናገራሉ። የተክሎች ብዝሃ ሕይወት መበራከት የአየር ንብረት ለውጥን የከበደ ጫና ማራቅ የሚችል መሆኑን ያሳያል ይላሉ። ይህ የዓለም አቀፍ ብዝሃ ሕይወት ስርጭት ጥናት በሳይንስ መጽሔት ታትሞ ወጥቷል። ጫዎች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት አስተዳዳሪ ማርክ ግሪን የሮሂንጃ ስደተኞች የሰፈሩበትን ካቶ ፖሎንግ ካምፕ በቅርቡ ጎብኝተዋል። የአሜሪካ ህዝብ አሉ ማርክ ግሪን በትዊተር ሲጽፉ ሮሂንጃዎች ላይ በደረሰው በጥልቅ አዝነዋል። ለዚህ ሰብአዊ ቀውስ ምላሽ ለመስጠትም ዩናይትድ ስቴትስ ተጨማሪ ከ44 ሚሊዮን ዶላር በላይ እርዳታ እንደምትሰጥ አስታውቀዋል አስተዳዳሪው፣ ይህም ባንግላዴሽ ውስጥ ለሚገኙ ባጣዳፊ ችግር ላይ ላሉ ሮሂንጃዎችና በበርማው ሁከት ለተጎዱ ሌሎችም መርጃ የሚውል መሆኑን በማውሳት ርዕሰ አንቀጹ ሀተታውን ጀምሯል። ይህ ተጨማሪ እርዳታ ታዲያ ሁከቱ ከተቀሰቀሰበት ከነሐሴ 2017 እንደ አውሮፓውያን አቆጣጠር ወዲህ የዩናይትድ ስቴትስ መንግስት ለበርማና ለባንግላዴሽ የሰጠውን እርዳታ ወደ 204 ሚሊዮን ዶላር ገደማ አስጠግቶታል። እዚያው በርማ ውስጥ ከመኖሪያቸው ለተፈናቀሉት ደግሞ ካለፈው 2017 ዓ ም የበጀት አመት መጀመሪያ ወዲህ የሰጠውን እርዳታ ወደ 299 ሚሊዮን ዶላር አድርሶታል ሲል ርዕሰ አንቀጹ ያብራራል። ካለፈው ነሐሴ ወር ወዲህ ወደ 700 ሺህ የሚጠጉ ከበርማ ራሂኔ ክፍለ ግዛት ድንበር አቋርጠው ባንግላዴሽ ገብተዋል። ያ ኮክስ ባዛር የተባለው የባንግላዴሽ ወረዳ ደግሞ ቀደም ብሎም ከ200 ሺህ በላይ ሮሂንጃ ስደተኞችን አስጠልሎ ያለ ነው። ከዚያ ሌላ በራሂኔ ክፍለ ግዛት ብቻ ሳይሆን በሌሎችም በግጭቱ በተጎዱ የበርማ አካባቢዎች ከ8.3 ሚሊዮን በላይ ሰዎች እንደሚኖሩ የገለጸው ርዕሰ አንቀጹ የበርማው ግጭትና ያስከተለው የሕዝብ መፈናቀል ታዲያ ከዓለም እጅግ የገዘፉ ሰብአዊ ቀውሶች አንዱ ለመሆን በቅቷል ብሏል። በዓለም ከሁሉም ግዙፉን ሰብአዊ እርዳታ የምትለግሰው ዩናይትድ ስቴትስ በውጭ ጉዳይ ሚኒስቴር የስነ ህዝብ የስደተኞችና የፍልሰት ጉዳይ ቢሮና በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዩኤስኤአይዲ አማካይነት በበርማና በባንግላዴሽ ወሰን በሁለቱም በኩል ላለው አጣዳፊ ችግር በንቃት ምላሽ በመስጠት ላይ ነች። ለጤና ጥበቃ፣ ለምግብ፣ ለደህንነት ጥበቃና ለንጹህ ውሃ አቅርቦት ጨምሮ የተለያዩ ችግሮችን ለመታደግ የሚውል እርዳታ ነው። ዩናይትድ ስቴትስ የግጭቱን ተጎጂዎች ለመርዳት ባላት ቁርጠኝነት አሁንም እንደ ጸናች መሆኗን ያመለከተው ርዕሰ አንቀጹ የባንግላዴሽ መንግስትና ሕዝብ ስደተኞቹን ፈጣንና ርኅራሄ በተመላው መስተንግዶ በመቀበላቸው እናመሰግናለን ብለዋል። የበርማ መንግስት ችግር ላይ ላሉት ማህበረሰቦች ህይወት አድን እርዳታዎች ይደርሱላቸው ዘንድ የሰብአዊ እርዳታ እንቅስቃሴዎችና ክፍሎች በነፃነትና ያለምንም እንቅፋት በመላ ሀገሪቱ እንዲንቀሳቀሱ እንዲፈቅድ ዩናይትድ ስቴትስ አሳስባለች። ይህ ብቻ ሳይሆን ስደተኞቹ በፈቃደኝነት ደህንነታቸው እና ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ ሁኔታዎችን ማመቻቸትም የበርማ መንግስት ኃላፊነት ነው በማለት የዛሬው ርዕሰ አንቀጽ ጽሁፉን ቀደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ለጥያቄው መልስ ለጥያቄዎቻችሁ መልሶች በነጎ ምሽት ይቀርባሉ። ዛሬ ለምሳሌ ለጅቡቲ በቀን ሁለት ሚሊዮን ዶላር ነው የሚከፈለው። በዓመት ከሁለት ቢሊዮን ዶላር በላይ ነው የሚከፈለው። እንዲሁም ጅቡቲ በዓለም በጣም ውድ ከሚባሉ ወደቦች አንዱ ነው። ስለዚህ አሁን በድርድሩ ጊዜ ባድመንም በሚያስረክቡ እናስረክባለን ብለዋል። በሚያስረክቡበት ጊዜ የኢትዮጵያ የባህር በር ጥያቄ መመለስ አለበት። አሰብ የማናት የሚል መጽሐፍ ያወጡት ዶክተር ያዕቆብ ኃይለማርያም ናቸው። ነገ በለጥያቄው መልስ ፕሮግራም ጠብቋቸው። የምሽቱ ዝግጅታችን በዚሁ ተጠናቀቀ። ቀጥሎ የትግርኛ ፕሮግራም ይቀርባል። አብራችሁን ስለ ቆያችሁ እናመሰግናለን። በእኛ በኩል በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። አዳነች ፍስሐዬ እና ሰሎሞን አባተንን ስናስተናግዳችሁ የቆየ ነው። ሰላም ጤና ይስጥልኝ።